You're with SPS Radio. Find more great stories in your language at sbs.com.au. Waktawi, <separated> good Deutsch. ኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች ውስጥ 16ቱ የጸጥታ ችግሮች ስለገጠማቸው ሰላሳ አምስት ሺህ ያህል ተማሪዎች ዩኒቨርስቲዎቻቸውን ለቀው ወደ መጡባቸው ቀዬዎችና ወደ መረጧቸው አካባቢዎች ሄደዋል። ያም የደምቢዶሎ ዩኒቨርስቲ ተማሪዎችን ያካትታል። ይሁንና የወደፊት ሕይወታቸውን በእውቀት መሠረት ላይ ለመገንባት ለሀገርም ሀብት ለመሆን ተልመው ደምቢዶሎ ዩኒቨርስቲ ዘልቀው ከነበሩት ተማሪዎች መካከል ሀያ ስድስቱ ለእገታ ተዳርገዋል። ቤተሰቦቻቸውም በጭንቀት ተውጠዋል። የተቃዋሚ የፖለቲካ ድርጅቶችም መንግስት በአስቸኳይ እርምጃ ወስዶ ንጹሐን ተማሪዎችን ከእገታ አላቆ ከቤተሰቦቻቸው ጋር እንዲያቀላቀላቸው ድምፃቸውን አጉልተው ጥሪ አቅርበዋል። እገታውን ተከትሎም የፌዴራል መንግስቱ የአካባቢውን የአገር ሽማግሌዎች፣ ወጣቶች የመከላከያ ሰራዊትና የፖሊስ ሰራዊት ኃይላትን አዋዶ ባካሄዳቸው የተቀናጁ ጥረቶች አስራ ሶስት ሴቶችና ስምንት ወንዶች በጥቅሉ 21 ተማሪዎችን ከእገታ ማውጣቱን በጠቅላይ ሚኒስትሩ ቢሮ የፕሬስ ሰክሬታሪያት ኃላፊ አቶ ንጉሱ ጥላሁን ተናግረዋል። ምንም እንኳን ስለ አጋቾችና ታጋቾች ማንነት፣ የእገታው አስባባት፣ በአጋቾች ላይ ስለተወሰዱ ወይም ስለሚወሰዱ እርምጃዎችና ከቤተሰቦቻቸው ጋር መቼና እንዴት እንደሚቀላቀሉ ዝርዝር መረጃዎችን ባያክሉም ከደንቢ ዶሎ ዩኒቨርሲቲ ተማሪዎች ግጭት በተከሰተበት ጊዜ በስጋት ከዩኒቨርሲቲው ወጥተው ጉዞ በጀመሩበት ወቅት በጫካ ውስጥ ታግተዋል። እነዚህ የታገቱ ተማሪዎችን ለማስለቀቅ ሰላማዊ በሆነ ሁኔታ በማንም ላይ ጉዳት ሳይደርስ የልጆቹም ሕይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ስራ ተቀዳሚ ተግባሩ ይህንን ጉዳይ በሰላማዊ ሁኔታ መፍታት ስለሆነ ልጆቹንም ለወላጆቻቸውም ለሀገራቸውም በሕይወት የማብቃት ስራና ኃላፊነት ስላለበት ከሀገር ሽማግሌዎች ከአካባቢው ወጣቶች የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርን ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ አስራ ሶስት ሴቶች ና ስምንት ወንዶች በድምሩ ሀያ አንድ ልጆች በሰላማዊ ሁኔታ ተለቀዋል። እስካሁን ባለው ሁኔታ ግን በአጋጣሚ አምስት ተማሪዎች ና አንድ የአካባቢው ተማሪ ወጣት ማለት ነው የዛው አካባቢ በድምሩ ስድስት ልጆች ስድስት ተማሪዎች ማለት ነው አንደኛው የአካባቢው ወጣት ነው፣ የሌላ ትምህርት ቤት ተማሪ ነው ታግተው እንዳሉ እዛ ስራውን ከሚያስተባብረው የጸጥታ መዋቅር፣ የመከላከያም የፌዴራል ፖሊስ አመራሮችም መረጃውን አግኝተናል። የአቶ ንጉሱ ጥላሁን መግለጫን ተከትሎ በደንቢዶሎ ዶሎ ከታገቱ መካከል የባዮቴክኖሎጂ ሶስተኛ ዓመት ተማሪ ግርማሽ አባት አቶ የኔነህ አዱኛ የታጋቾች መለቀቅ ስላሳደረባቸው የተስፋና በእገታ ወቅት ተሰምቷቸው የነበረውን የስሜት መታወክ አስመልክቶ የአገር ቤት ሪፖርተራችን ደመቀ መኮንን እናገሯቸዋል። አሁን እኛም እዚህ ከተማኛ ካለንበት እዚያ ትከታተል ነበረ። አሁን ተለቀዋል የሚል ነገር ነው እያለን ከልጆቻችሁ ጋር ለመገናኘት እድል አላገኛችሁም ወይም የተደወለላችሁ እና የተነገራችሁ ነገር የለም? የለም። ገና ንን በስምም አልተገለጸልንም። ያው ብቻ ስምንት ወንዶችና አስራ ሶስት ሴቶች እንደተለቀቁ ነው የተነገረን። ይህን ደስታ አግኝተን አሁን ከደስታ ላይ ነው ያለ ነው። በስም ዝርዝር ግን አልተገለጸልንም ማን እንደተለቀቀ። ሌላን ሊኖር ስለሚችል የሚል ነገር አለ። ሌሎችም አሉ ስለተባለ ነው። እርስዎ የማን ቤተሰብ ነት? ግርማሽ፣ እኔንም አዱኛ ነው የምትባለው። የስንተኛ አመት ተማሪ ነች እሷ? ምንድን ነበር የምትማረው የምትማሪ? ባዮቴክኖሎጂ ነበረ። ባዮቴክኖሎጂ። ስንተኛ አመት ነች? ሶስተኛ እንደያዘች ነው ችግር የገጠማት። ሁለቱ አመት አጠናቃ ወደ ሶስተኛው ስትገባ ነው የነገር የሆነው። እናንተ ለመጨረሻ ጊዜ እሷን በስልክ ያገኛችሁት መቼ ነበረ? ያገኘ ነው፣ እኛ ስልኳም ከተያዘች በትጀምሮ ለሁለት ሳምንት ያህል ስደውልልን ቆየች። ከዚያ ግን በአስራ አምስት እንደ ደወለች። ታይሳስ አስራ አምስት በሀያ አንድ እንደ ተያዙ ታይሳስ አስራ አምስት ደወለች። ታዚያ ዘጋ። እስከ ዘጋ ስል ድረስ እያነጋገራችኋት ነበረ? አዎ ስንነጋገር ነበር። ምክንያቱም በሌላ ስልክ ነው ስትነጋገር ነበር። በወረፋ ነበር የሚያስደውሏቸው። ስለዚህ በእነሱ ስልክ አይደለም የደወሉት በራሳቸው ስልክ ነው። አካባቢ ነው ያሉት እርሱ? አሁን እኔ ያለሁኝ ምዕራብ ደንቢያ ወረዳ ጨዋሄት ነው የሚባለው እና ያው ሰሜን ጎንደር ነው ያለው። መክማይከል ጎንደር አባቷ ነው ትርሶ አዎ አባቷ ነኝ። ለፖሊስ አመልክታችሁ ነበረ ወይስ ምን ጥረት አደረጋችሁ ከዚያ በኋላ እናንተ? እኛ በቃ እንደተያዙብን ስልክ እንደ ዘጉና እንደ ታገቱ ሲነግሩን ልጆች ታግተናል፣ በሆኑ ወጣቶች ነው የያዙና ጨሮ የሚባሉ ልጆች ነው የያዙን እና ስለዚህ እንግዲህ በኋላ አንደዋወልም፣ አንገናኝም ያው ጸሎት ያዙልን ለዚያው ለአካባቢም ደግሞ ለካይናትም ንገሩልን፣ ጸሎት አፊዙልን። እንግዲህ በኋላ ስልካችን እየሰራ አይደለም፣ እናንተ ግን በጣም አትጨናነቁ፣ አይዟችሁ ምናምን፣ እኛ ምንም አንሆን የሚል ነገር ነገረችነት። ነግረና፣ በጣም ተጨናነቅን። እኛም እንዳለችን ነው፣ ወለልተኛን አለቀስ አዘን። እናቲቱም በዚያ ምክንያት ልጇ ለሷ ተፈቃጅ ስለነበረች ሲደክማት ስለምትረዳት በጣም ፈቃደኛ ልጃችን ናት። በጣም ልጇ ለእናት አባቷ ደጋፊ በመሆኗ እናቲቱ ከዚያ ተነስታ በጣም ስሜታ ሆና ወደ አእምሮዋ ትንሽ ለወጥ ብላ ቆየችብኝ። አሁንም እሷንን እየተጠባበቅኩ ነው ያለው። ያ ሲሆን ግን በመጀመሪያ ግን ያው ሸርን ያን እንደተዘጋ ስልኩ እንደተዘጋ ለወረዳ ነገር ወረዳው ሪፖርት አደርጋለሁ አለን። አሁን ተመለሱ ዞን ስንለው አይ ተመለሱና ይህን ነገር እኔ ሪፖርት አደረጋለሁ አለመለሰን። ከዚያም በኋላ ደግሞ መፍትሄ ሲጠፋ አማራ ክልል ብሔር ነው፣ እዛ ርዕሰ መስተዳድር ገባን። ከዛ ደግሞ ፖሊስ ኮሚሽን ገባን፣ ሕዝብ ደህንነት ገባን፣ አስራትም ገብተናል። ስለዚህ እነሱ የሰጡት ምላሽ አይኝ ዘነዋል፣ ነገሩን አውቀነዋል፣ ምንም ችግር የሚመጣ ነገር የለም፣ ቀስ በቀስ አጣርተን የምናስመልስ እኛ እንጂ እናንተ አርሶ አደር ገበሬዎችም እንታውቃላችሁ ተመለሱ፣ ዝም ብላችሁ ወደ ቤታችሁ ተመለሱ አሉና፣ እኛም እንግዲህ ምን እንግዲህ እኛ ምን አቅም አለን ለመንግስት መንገድ ውጭ ከማልቀሱ ውጭና እንግዲህ ከሌላ ለእግዚአብሔር ከመንገድ ውጭ የምናደርገው ነገር የለም በሚል ተመለስነ። ከተመለስንም ዛሬ ነገ እያልን ስንል ስንል አይ ምላሽ የለ ሆነ ምላሽ የለ ሲሆን እንግዲህ እኛ የምናደርገው ነገር የለም እንደገና እናመለክታለን ስንል አይ ሴትዮ እንደ ስትሆንብ ደግሞ በአእምሮ አግብኛ ተዛት አግብኛ ስለምትሆንብኝ ያው ለቆ ለመምጣት ደግሞ ደግሞ ለማመልከት ቸገረኝ አሁን ስል ይኸው ዛሬ ይሄ መፍትሄ ነው ያገኘሁት። እዚያ ግን ያው የሆነ ከአስራትም ከደወልልኝ ይቋየ ያለውን ነገር ይኸው እንደዚህ እርስዎ እንደጠየቁኝ መልስህን ነው የሰጠኋቸው። ከመገናኛ ብዙሀን ተደውሎልኛል። ምላሽ እንዲሁ ሰጥ ቆየው ዛሬ እዚህ ደረስነ። እናንተም መረጃውን የሰማችሁት እንደ ማንኛውም ሰው በቴሌቪዥን ነው እንጂ ልጅቷ ጋራ የመገናኘት እድሉ አልተፈጠረም። እስካሁን ድረስ ምንም ያገኘነው ነገር የለም። በቃ ከእሷ ጋርም ስልካቸውም ያው የእነሱ ስልክም አይሰራም። እንዳጋጣሚ ያው ተተለቀቁ በሚል ስልኩን ብንሞክረውም ምንጊዜው ባትሪ ደግሞ ሊዘጋባቸው ስለሚችል ስልኩን ብንሞክረውም ያው እንግዲህ አይሰራም። ገና እንግዲህ በተስፋ ነው ያለን። አሁን እየጠበቅን ነው ያለን።